አቶ ፍቅረ ማርያም ዛሬ እንደተሰማው ለፕሬዝደንትነት የሚፎካከሩት የኬንያ ተቃዋሚ ፓርቲ እጩ ተወዳዳሪ ራይላ ኦዲንጋ ፍርድ ቤት በድጋሚ እንዲካሄድ በወሰነው ምርጫ እንደማይሳተፉ ከጥቂት ሰዓታት በፊት አሳውቀዋል። ለዚህ ውሳኔ ያበቃቸውን ገልጸው ይሆን? እንግዲህ ለዚህ ውሳኔ ያበቃቸው በተደጋጋሚ ለምርጫ ኮሚሽኑ ሲያቀርቧቸው የነበሩ ቅድመ ሁኔታዎች ምርጫ ኮሚሽኑ ማሟላት ባለመቻሉና የማሟላትም ፍላጎት ስለሌለው ኮሚሽኑ አሁንም የገዢው ፓርቲ በሚሰሩ ኮሚሽነሮች ቁጥጥር ስር የዋለ ስለሆነ መጪው ምርጫ ቀደም ሲል በነሐሴ ላይ ከተካሄደው ምርጫ የባሰ የተበላሸ እንደሚሆን ሙሉ እምነት ስላለን በዚህ ምርጫ የመሳተፍ ፍላጎት የለንም የሚል እስካሁን ሲያቀርቡት የነበረውን ቅድመ ሁኔታዎች አለመሟላታቸው ነው እንደ ምክንያት ያቀረቡት። እና የእሳቸው የአሁኑ ውሳኔ ምን ያስከትላል ብሎ መገመት ይቻላል? እንግዲህ ሕገ መንግስቱ የሚለው ያው አንድ እጩ ተወዳዳሪ በሞት ከተለየ እንደዚህ የሚሉ አንቀጾች ነው ያሉት። ግን በሁለት ሺ አስራ ሶስት በተደረገው የጠቅላይ ፍርድ ቤት ውሳኔ አንድ እጩ ተወዳዳሪ ከምርጫ ከወጣ እራሱን ካገለለ የሚል ማብራሪያ ስለሰጠ በዛ መሰረት ነው ራሳችን ያገለል ነው ብለዋል። ስለዚህ አሁን መደረግ የሚችለው እሳቸውም የጠቆሙት የምርጫ ኮሚሽኑ እንደገና ሁሉም የፖለቲካ ፓርቲዎች እጩዎቻቸውን መርጠው እንደገና ሙሉ በሙሉ አዲስ ምርጫ ማካሄድ አለበት ነው ያሉት እሳቸው የምርጫ ህጉም የሚለው ምርጫ ከመካሄዱ በፊት ፖለቲካ ፓርቲዎች ከዘጠና ቀን ቀደም ብለው እጩዎቻቸውን ማሳወቅ አለባቸው ነው የሚለውና ስለዚህ ቀጣዩ ምርጫ ይኖራል ተብሎ አይገመትም። እንደገና ምርጫ ማካሄድ የሚቻለው እንግዲህ ከተቻለ ከሶስት ወር በኋላ ነው የሚሆነው ማለት ነው። እንደው የአገሪቱስ የፖለቲካ ሁኔታ ወዴት ያምራል ብሎ መገመት ይቻላል? እንግዲህ ውጥረቱ በጣም ከፍተኛ ነው። ዛሬ ራይላ ኦዲንጋ ይህንን መግለጫ የሰጡት የገዢ ፓርቲ ፓርላማ አባላት በአዲሱ ረቂቅ የምርጫ ህግ ላይ እየተወያዩ ባሉበትና ህጉን ሊያጸድቁ አንድ ቀን በቀራቸው ሁኔታ ነው። ፕሬዝደንቱም በዛሬው እለት ህጉ በፓርላማው ከጸደቀ ፈርሜ የሀገሪቱ ህግ አደርገዋለሁ ብለው ተናግረዋል። ውጥረቱ እየሰፋ ነው። እንግዲህ የህገ መንግስታዊ ትርጓሜ ጥያቄዎች የሚያስነሳ ነው። አሁን ይህን ያህል ገንዘብ ፈሶበት ይህን ያህል ዝግጅት ተደርጎበት እንዴትና ራሳቸውን ከምርጫ ያገላሉ የሚል ተቃውሞ ከገዢ ፓርቲ ደጋፊዎች በኩል እንደሚሰማ የታወቀ ነው። በእርሳቸው ደጋፊዎች በኩል ደግሞ ያው ራሳቸውን ማግለላቸውን እንደሚደግፉ የታወቀ ነው። እና ውጥረቱ በጣም ከፍተኛ ነው። ይህ ከስታል ብሎ ለመተንበይ የሚያስቸግርበት ሁኔታ ነው ያለው። አሁን ሀገሪቱ ህገ መንግስታዊ ቀውስ ውስጥ እንደገባች በትክክል መናገር ይቻላል። ዛሬ ፕሬዚደንቱ በስልጣን ይቀጥላሉ ወይ፣ ወይስ ባላደራ መንግስት ይቋቋማል ወይስ ከሶስት ወር በኋላ እንደገና አዲስ ምርጫ ማካሄድ ይቻላል ወይ የሚለው ለህግ ባለሙያዎች የሚታዩ የህገ መንግስት ትርጓሜ ነው የሚሆነው እና በዛ ጊዜ ውስጥ ግን የፖለቲካ ውጥረቱ ተስፋፍቶ ሊቀጥል እንደሚችል በአጭሩ መናገር ይቻላል። አቶ ፍቅረ ማርያም መኮንን፣ የፖለቲካ ተንታኝ ከናይሮቢ በጣም አመሰግናለሁ። አመሰግናለሁ።